የአሜሪካ ድምፅ ራዲዮ ጣቢያ ነው። በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሰዓት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የቅዳሜ መስከረም 23 2013 ዓ ም ዝግጅታችን ጀመረ። Naga, naga, naga. wa ga na ga pari da ga pari wa ga da ga parna ga na ga na ga ga ga ga የኦሮሞ ሕዝብ የምስጋና በዓል የሆነው ኢሬቻ አዲስ አበባ ላይ ዛሬ ተከብረዋል። አከባበሩን የተመለከተው ልዩ ዘገባ በምሽቱ ይደመጣል። ኢትዮጵያ ብሮ ንብረት ጽሕፈት ቤት የምስክር ወረቀት ሰጥቶኛል። እንደገና የባህር ዳር አሳ ምርምር ኢንስቲትዩት በውሃው ላይ በአሳዎች ላይ ምንም አይነት ኩያት እንደሚያደርስ አረጋግጦታል። መርጌታ በላይ አዳሙ ይባላሉ የእጸ ሕይወት የእጽዋት ምርምር ተቋም ኃላፊ ናቸው። በጣና ሐይቅ ላይ የተንሰራፈውን እምቦጭ የተባለ አረም ያጠፋል የተባለለት ግኝታቸው እውቅና አግኝተዋል። ሙሉ ዘገባው በምሽቱ ይደመጣል። የቅዳሜን ምሽት ከሚያደምቀው የሙዚቃ ቃና ጋር ደግሞ ደሳ ላይ መኮንን ወደኋላ ይጠብቃችኋል። የዛሬው መርሃ ግብር አቀናባሪ ብርሃን ኃይሉ ናት። ዋና አዘጋጇ ደግሞ ትዝታ በላቸው። የምሽቱ አስተናጋጃችሁ ሀብታሙ ዝዩም ነኝ። በመቀጠል የሰዓቱ ዋና ዋና የዓለም ዜናዎች ይሰማሉ። ጽዮን ግርማ ጤና ይስጥልኝ እንደምናመሻችሁ አድማጮች። የዕለቱን ዜናዎች የማሰማችሁ ጽዮን ግርማ ነኝ። የኢሬቻ በዓል በአዲስ አበባ ከተማ ለሁለተኛ ጊዜ ተከበረ። በአዲስ አበባ ከተማ ባለፈው ዓመት መስቀል አደባባይ አካባቢ በተሰራው እና ሆራ ፊንፊኔ በተሰኘው የኢሬቻ በዓል ማክበሪያ ቦታ ላይ ዛሬ ለሁለተኛ ጊዜ ተከብሯል። በበዓሉ ላይ አባገዳዎች፣ ሀደ ሲንቄዎች፣ የሃይማኖት አባቶችና ጥሪ የተደረገላቸው እንግዶች መታደማቸውም ታውቋል። የኮሮና ቫይረስ ወረርሽኝ ስርጭትን ለመግታት የጥሪ ካርድ በያዙ ውስን ተሳታፊዎች ብቻ በዓሉ መከበሩን ታውቋል። በሌላ በኩል በዓሉ በሰላም መጠናቀቁን የአዲስ አበባ ከተማ ምክትል ከንቲባ አዳነች አበቤ እና የአዲስ አበባ ፖሊስ ኮሚሽን አስታውቀዋል። አድማጮች የበዓል አከባበሩን በተመለከተ የተሰናዳውን ዘርዘር ያለ ዘገባ ከዜናው በኋላ እናስደምጣችኋለን። በኢትዮጵያ አዲስ የብር ለውጥ ይፋ ከተደረገ በኋላ 14 ቢሊዮን ብር ወደ ባንክ ገቢ መደረጉን የብሔራዊ ባንክ ገዢ ዶክተር ይናገር ደሴ ለብሔራዊ የቴሌቪዥን ጣቢያ አስታውቀዋል። ዶክተር ይናገር ይህንን ቁጥር ሲያብራሩትም የብር ለውጡ ከተጀመረ ወዲህ በ14 ቀናት ውስጥ 580 ሺህ ሰዎች አዲስ የባንክ ሂሳብ ከፍተዋል፣ ከባንክ ውጭ የነበረ 14 ቢሊዮን ብርም ወደ ባንኩ ገብቷል ብለዋል። የአሜሪካ ምርጫ ሊደረግ አንድ ወር ገደማ በቀረበት ጊዜ በኮሮና ቫይረስ መያዛቸው የተረጋገጠው የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ ሜሪላንድ ውስጥ ቤተስዳ በተባለ አካባቢ በሚገኘው ዋልተር ሪድ የሕክምና ማዕከል ገብተው ክትትል እያደረጉ ነው። ዛሬ ማምሻውን የፕሬዝዳንቱን የጤንነት ሁኔታ በተመለከተ ማብራሪያ የሰጡት የፕሬዝዳንቱ ሐኪም ዶክተር ሾን ኮንሊ እኔና የጤና ቡድን አባላቱ ፕሬዝዳንት ዶናልድ ትራምፕ በጥሩ ሁኔታ ላይ እንደሚገኙ የሚያበስረውን ዜና ስንናገር በደስታ ስሜት ነው ብለዋል። ሐሙስ እለት ፕሬዝዳንቱ ትንሽ ሳልና የድካም ስሜት ነበራቸው። ዛሬ ግን ይህ ሁሉ ተቀርፎ በጥሩ ሁኔታ ላይ ይገኛሉ ብለዋል። ፕሬዚዳንቱና ባለቤታቸው በኮሮና ቫይረስ መያዛቸውን ይፋ ካደረጉ በኋላ ትላንት አርብ በድጋሚ በትዊተር ገጻቸው ላይ በጥሩ ሁኔታ ላይ ነው ብዬ አስባለሁ፣ ሁላችሁንም አመሰግናለሁ ያሉት ፕሬዚዳንቱ በጥሩ ሁኔታ ላይ እንደሚገኙና ነገር ግን የተሻለ ክትትል እንዲያገኙ በሚል ሆስፒታል እንዲገቡ መደረጋቸው ተገልጿል። የፕሬዚዳንቱ ሐኪም ዶክተር ሾን ኮንሊ ትላንት ለዋይት ሀውስ ቃል አቀባይ ኬይሊ ማካኒኒ በጻፉት የውስጥ ማስታወሻ የፕሬዚዳንት ዶናልድ ትራምፕ የጤንነት ሁኔታ በጥሩ ሁኔታ ላይ እንደሚገኝ ከገለጹ በኋላ ፕሬዚዳንቱ ምን ምንም አይነት ተጨማሪ ደጋፊ የመተንፈሻ መሳሪያ አያስፈልጋቸውም፣ ነገር ግን ስፔሻሊስቶች ተማክረው እንዲሰጣቸው የተደረገው የመጀመሪያ ዙር ቴራፒን ወስደው አረፍ ብለዋል ብለው ነበር። ፕሬዚዳንት ትራምፕ ትራንት ከዋይት ሀውስ ወደ ዋልተር ሪድ የሕክምና ማዕከል ወደሚወስዳቸው ሄሊኮፕተር ሊሳፈሩ ሲሉም እጃቸውን በማውለብለብ ና የአውራጣታቸውን ምልክት በማሳየት ደህና መሆናቸውን ገልጸዋል። ፕሬዚዳንቱ ከሄሊኮፕተሩ ላይ ሲወርዱም በእግራቸው ወደ መኪና ሲሄዱ የታዩ ሲሆን ቃል አቀባይ ኬይሊ ፕሬዚዳንቱ ከሆስፒታል ውስጥ ሆነው ስራቸውን ይቀጥላሉ ብለዋል። በሌላ በኩል በኮሮና ቫይረስ የተያዙት ባለቤታቸው ሜላኒያ ትራምፕም ዋይት ሀውስ በሚገኘው መኖሪያ ቤታቸው ውስጥ ራሳቸውን ለይተው በማቆየት ላይ እንደሆኑ ታውቋል። አድማጮች የምትከታተሉት ከአሜሪካ ድምጽ የሚተላለፍላችሁን የአማርኛ ቋንቋ አገልግሎት ነው። ወደ ተከታዩ የዓለም አቀፍ የኮሮና ቫይረስ ሁኔታ ስናልፍ ሜሪላንድ ውስጥ የሚገኘው የሴክሬት ሰርቪሱ የስልጠና ማዕከል 11 ሰራተኞች በኮሮና ቫይረስ መያዛቸው በመረጋገጡ ነሐሴ ውስጥ እንዲዘጋ መደረጉን ኒውዮርክ ታይምስ መረጃ አውጥቷል። ህንድ ውስጥ በኮሮና ቫይረስ የሞቱ ሰዎች ቁጥር አንድ መቶ ሺ ደርሷል። የጤና ባለሙያዎች ቁጥሩ ከዚህ ከፍ ያለ ሊሆን እንደሚችል ጥርጣሬያቸውን እያጋሩ ነው። በብራዚል አንድ መቶ አርባ አምስት ሺ ሰዎች ሲሞቱ በዩናይትድ ስቴትስ ደግሞ የሟቾች ቁጥር ሁለት መቶ ሰማንያ ሺህ ደርሷል። ዓለም በሙሉ ይህንን የሰው ልጆችን ህይወት በየቀኑ እየነጠቀ ያለውን ወረርሽኝ ለማስቆም እየታገሉ ቢሆንም እንደገና ለሁለተኛ ዙር እያገረሸ መሆኑ ደግሞ ስጋት ውስጥ ከቷቸዋል። የአውሮፓ ሀገራት እንደገና እያወጡት ያለውን የእንቅስቃሴ ገደብ ተግባራዊ ለማድረግ እየጣሩ ነው። የኢትዮጵያ የጤና ሚኒስቴር የኮቪድ-19 ዕለታዊ መረጃ ማዕከል ባለፉት 24 ሰዓታት ውስጥ ለ7726 ሰዎች የተደረገውን የላብራቶሪ ናሙና ምርመራ ጠቅሶ ባወጣው መረጃ በኢትዮጵያ 872 ሰዎች በኮሮና ቫይረስ መያዛቸውንና ስድስት ሰዎች ህይወታቸው ማለፉን አስታውቋል። በአጠቃላይ እስካሁን በቫይረሱ የተያዙ ሰዎች ቁጥር 77860 ደርሷል። 32325 ሰዎች ደግሞ ከበሽታው አገግመዋል ተብሏል። ደቡብ ሱዳን ከአፍሪካ ኢምፖርት ኤክስፖርት ባንክ የ88 ሚሊዮን ዶላር የብድር ማረጋገጫ አገኘች የንግድና ምጣኔ ሀብት ተንታኞች ግን ብድር ማግኘት የአገሪቱን ችግር አይፈታም ሲሉ ተደምጠዋል። የኮሚኒኬሽን ሚኒስተሩ ሚካኤል ማኩዊ ካልተለመደው የሚኒስቴሮች የካቢኔት ስብሰባ በኋላ ለጋዜጠኞች እንደገለጹት መንግስት ዓለም አቀፍ የብድር ዕዳዎቹን ለመክፈል የብድር ገንዘቡን ለመውሰድ ሚኒስትሮቹ ስምምነት ላይ ደርሰዋል ብለዋል። አድማጮች፣ ዜናው በዚያ አበቃ። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርዝ በ25 ሜትር ባንድ በ1240 ኪሎ ሄርዝ በ31 ሜትር ባንድ በ9485 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የቅዳሜ መስከረም 23 2013 ዓ ም ምሽት መርሃ ግብር ነው። በግል ጥናታቸው ባደረጉት ምርምር በጣና ሐይቅ ላይ የተንሰራፈውን የእምቦጭ አረም የሚያጠፋ መድኃኒት የቀመሙት ግለሰብ የምሽት እንግዳችን ናቸው። እስከ ደርሰ መስተዳደር ለግብርና ቢሮ ለሁሉም ተቋማት ጉዳዩን አቅርቤ ነበረ። በሩን ምንም የከፈተልኝ አካልም አላገኘሁም። አነስተኛ ፈጠራ በሚል ለእሳቸውም የሰጠናቸው ከረቋ እጽዋት የሚዘጋጅ የእምቦጭ አረም ማጥፊያ መድኃኒት ነው የሚለው የቀደሙት ተናጋሪ መርጌታ በላይ አዳሙ ናቸው። በመቀጠል የሰማናቸው ደግሞ የኢትዮጵያ አእምሮዊ ንብረት ጽሕፈት ቤት ባልደረባ የሆኑትን አቶ ጌታቸው ጣፋን ነው። ሙሉ ዝግጅቱ ቆየት ብሎ ይሰማል። ከዚያ በፊት ግን ወደ አዲስ አበባ እናቀናለን። የኦሮሞ ሕዝብ የምስጋና በዓል ኢሬቻ ዛሬ በአዲስ አበባ ተከብሯል። ትናንት በዋዜማው የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ለሕዝባቸው ባደረሱት መልእክት ላይ ኢሬቻ የይቅርታ በዓል ነው። የተጣላና የተቀያየ መሳይ ይታረቅ ይቅርሳ ይባባል። ታላቁን የኢሬቻ በዓል ወደ ማክበር አይሄድም። ኢሬቻ ያለፉ ቅስሎች በይቅርታ ታክመው የሚድኑበት፣ ቁርሾና ቂም በቀል ተወግደው በእርቅ የሚተካበት ታላቅ በዓል ነው በማለት በዓሉ የጥላቻና የቂም በቀል ምዕራፎች የሚዘጉበት፣ አንድነት የሚጎለበትበት እንዲሆን ተመኝተዋል። በኮቪድ-19 ስርጭት ምክንያት የተሳታፊዎች ቁጥር እንዲመጠን ቀድሞ የተወሰነበት የዘንድሮ አከባበር ይዘት ምን እንደሚመስል ጸሐይ ዳምጠው እንደሚከተለው ታስቃኝናለች። አዲስ አበባ የኦሮሞ ገዳ ስርዓት አካል የሆነው እሬቻ ሆረፍንፍኔ ለሁለት ተከታታይ ዓመታት በድምቀት ተከብሮባታል። ኮቪድ-19 ጥላውን ያጥላበት የዘንድራው የእሬቻ በዓል ከማለዳው 12 ሰዓት ጀምሮ ነው በሆረፍንፍኔ የተከበረው። የበዓሉ ስነ-ስርዓት የተጀመረውም በገዳ ስርዓት መሰረት በአባ ገዳዎች ምርቃት ነው። ዋጋ ዋጋ ነጋ Ya <Sessizlik> na <Sessizlik> በበዓሉ ላይ ለመታደም ከተለያዩ አካባቢዎች የመጡ ተሳታፊዎች ወደ ሆረ ፍንፍኔ በማቅናት በባህሉ መሰረት ለፈጣሪያቸው ምዝጋና አቅርቧል። ከአዲስ አበባና ከዙሪያው እንዲሁም ከተለያዩ የሀገሪቱ ክፍሎች የመጡ የብሔር ብሔረሰቦች ተወካዮች በባህል አልባሳት ደምቀው እሬቻውን በአንድነት መንፈስ በጋራ አክብረውታል። የበዓሉ ምንነት እንደዚሁም ታሪካዊ ዳራ ለእነዚህና ለሌሎች ተሳታፊዎች የሚያስረዱና ገለጻም የሚያደርጉ አባገዳዎችም የዝግጅቱ ባለቤቶችና ድምቀቶች ሆነው የእሬቻን እሴቶች አብራርቷል። የእሬቻ በዓል የምስጋና፣ የፍቅር፣ የሰላም የእርቅና የይቅርታ በዓል ነው ያሉት የቱለማ አባገዳና የኦሮሞ አባገዳዎች ህብረ ህብረት ጸሐፊ ጎበነ ሆላ ናቸው። እሬሳ በገዳ ስርአት ውስጥ የታወቀ ነው። የገዳ ስርአት ደግሞ ለዓለም አብረከድ ነው ታዋቂ ሞጋ ፈቻ ጉድፈቻ የሚያረጉበት ነበራ። ከገዳ ስር ደግሞ ያለው እሬቻ ነው። እሬቻ ደግሞ ኦሮሞዎች የሚዋቡበት ኦሮሞዎች ከየ አራቱ አቅጣጫ ተውቦ የሚመጡበት አዛዘማቸው፣ አጨፋፈራቸው እዚህ የሚገናኙበት ስለሆነ ይህ ደግሞ በቀጣዩ አመት እዝጋቤር ድንበሽታ ከሰወረልን በአለም በዩኒስኮ ላይ እንዲመዘገብ እየተሰራ ነው ያለው። የኦሮሞ ህዝብ እንደሚታወቀው ባህሉን የሚያከብር ነው። የሌሎቹንም ባህል የሚያከብር ነው። ይሄንን ባህል ስናከብር ደግሞ እያንዳንዳችን እየተከባበርን፣ እየተፈቃቀርን ነው የምንከባበረው። የማንኛውም ብሔር ብሔረሰቦች ያከብራሉ። ከኦሮሞ ያልተጋባ የለም። ከኦሮሞ ጋር የማይነግድ የለም። ከኦሮሞ ያልተዋለደ የለም። ለኦሮሞ እንደውም ለኢትዮጵያ ህዝብ የሚያስተላልፈው መልእክት ብዙ ቆይሮዎች ይህንን እንደምትናፍቁ አውቃለሁ። ይሬሰን በዓል በእልክና በቁጭት በተለያየ ፍንፍኔን እንደምናፍቃችሁ አውቃለሁ። ለእናንተ ሰላምና ጤድነት ሲባል እዛ ባላችሁበት ሆናችሁ ሰላምና አንድነትን እንድትጠብቁ ከጸጥታ ኃይሎች ጋር እንዳትጋጩ መልእክቴን አስተላልፋለሁ። እሬቻ የኦሮሞ ህዝብ ሁሉን ነገር ለፈጠረው ምድርና ሰማይ፣ ቀንና ሌሊት፣ ብርሃንና ጨለማ፣ ህይወትና ሞት ሁሉን ነገር ማድረግ ለሚችል ዋቃ ወይም አምላክ ምዝጋናና ክብር የሚያቀርብበት በዓል ነው ሲሉም ተናግረዋል። አባገዳው ታዳሚዎቹ እንደሚሉት እሬቻ የኦሮሞ ህዝብ በጋራ ሆኖ የሚያከብረው በዓል ቢሆንም የዘንድሮው አሳሳቢ የጤና ስጋት የሰውን ቁጥር ቀንሶታል። ስሜ ዳግም ታምሮ ይባላለሁ። ሬቸባል እንግዲህ፣ ዘንድሮ በኮሮና ቫይረስ ምክንያት ጥቂት ሰው ነበረ እያከበርን ያለን የተወሰነ ሰው ነበረ የመጣም ማለት ነው። ጥሩ ነው፣ ደስ የሚል ከዚህ በፊት ብዙ ሰው ነበረ ሆኖ ነበረ የምናከብረው። አሁን በኮቪድ ምክንያት ጥቂት ሰው ነው። ለምን ቅር የሚያስብብል ነገር አይደለም። ህዝብ እዚህ መጥቶ በሽታ ስለሚጎዳ አሁን ግን ጥሩ ነው ብዬ አስባለሁ በዚህ እንደዚህ ማክበሩ ለህዝብም ጥሩ ነገር ነው። ሰው እዚህ መጥቶ ከሚጎዳ እንደዚህ ብከበር ለመጣመት ደግሞ ወይ በሽታ ከተነሳ በኋላ ሁሉም ሰው መጥቶ እዚህ ማክበር ይችላል ማለት ነው። በጥቂት ሰው ነበር የመጣ የመጣ ሰው ይኸው ማክስ ያደረገ ነበር እየገባ ያለው ማክስ ያደረጉ ጥንቃቄ ያደረጉ ነበር እያከበሩት ሬቸው ማለት ነው። ከጤና የሚበልጥ ነገር ባለመኖሩ እንደ ወትሮ የደመቀ ባይሆንም እንኳ የእሬቻ በዓል መከበር መቻሉ በራሱ ትልቅ ነገር መሆኑን ታዳሚዎቹ ገልጿል። የ2013 እሬቻ በዓል በሆረፍንፍኔ ለሁለተኛ ጊዜ መከበሩ ነው። አምና ብዙ ሰዎች ሆነን በብዙ ሚሊዮን የሚቆጠር ህዝብ ሆነን አክብረናል። ዘንድሮ ደግሞ በአነስተኛ ሰው ነው ያከበር ነው። የዘንድሮና የአምና ልዩነቱ የሰው አነስተኛ መሆን ካልሆነ በስተቀር በዓሉ ሰላማዊ ነበረ። በዓሉ በጣም የተረጋጋ ነበረ። ከምንም በላይ ደግሞ ህዝቡ እዚህ የመጣው ደስተኛ ያደረገው በኮቪድ-19 ምክንያት በዓለም የሚከበሩ ታላላቅ በዓላት የተዘጉበት ሳይከበሩ የቀሩበት ዘመን ነው። እኛ ስንሰጋ የነበረው እኔንም ጭምር በኮቪድ-19 ምክንያት የ2013 እሬቻ በዓል አይከበርም ወይ ምንድን ነው የምናደረገው? የሚል ፍራቻ ነበረ። ሳይከበር ብቀር ኖሮ ሐዘናችን እጥፍ ይሆን ነበር። በመከበሩ ብቻ ደስተኛ ነን። እኛ ለምን አምና ብቻ ተከብሮ አሁን ሆረ ፍንፍን ሆራ አርሰዲ ሳይከበር አንድ በበሽታ ምክንያት ብቋረጥ ብዙም እኔ አላዝንም። ለምን ለብዙ ዓመታት ስናከብር ኖረን በበሽታ ምክንያት ነው የሆረ ፍንፍኔ ግን አምና ተከብሮ ዘንድሮ ሆኑ ቢቋረጥ ኖሮ የሚያሳዝን ይሆን ነበር። ስለዚህ እኔ ደስ የሚል በዓል ነው ያከበር ነው። የአሜሪካ ድምፅ ያነጋገራቸው የበዓሉ ታዳሚዎች ሕዝቡ በየአካባቢው ራሱን ከኮሮና ቫይረስ በመከላከል እሬቻን እንዲያከብር ነው ጥሪ ያስተላለፉት። የእሬቻ በዓል ላይ ከተለያዩ ብሔር ብሔረሰቦችና ሕዝቦች ተወክለው የታደሙ ተሳታፊዎችም መሰል በዓላት ኢትዮጵያዊ አንድነትን የሚያጠናክሩ ናቸው ብለዋል። ከሲዳማ ዞን በመምጣት በበዓሉ ላይ የታደመች ወጣት እንደሬቻ ያሉ በዓላት ህዝቦችን የማቀራረብ ጠቀሜታቸው የጎላ ነው ብላለች። ስሜ ሰላም ሾና ይባላል። ከሲዳማ ክልል ከሐዋሳ ነው የመጣሁት። የሬቻ በዓል በጣም ደስ ይላል። ምንም እንኳን ወቅታዊ ጉዳዮች፣ አንዳንድ ነገሮች አስቸጋሪ ቢሆኑም ነገር ግን ሰላማዊ በሆነ መንገድ የተከናወነ ነው ያለው። የሬቻ በዓል እንደሚታወቀው የፍቅር፣ የሰላም፣ የአንድነት በዓል እንደመሆኑ መጠን እኛም ከሲዳማ ክልል የመጠነው እንደ አምና ሆነን አይደለም የመጣነው የሲዳማን ህዝብ ወክለን ጥቂት ሰዎች ሆነን መተናል። በመጠንበትም በሰላም መንገዳችን መተን አሁን እያከበርን ያለ ነው። ከአምና ለየት የሚሉ ብዙ ሰው ባይገኝትም ኮቪድ-19ን ምክንያት በማድረግ ጥቂት ሰዎች ባይገኙበትም በጣም ግን እኔ ደስተኛ ነኝ። ምክንያቱም ሰው ራሱን እየጠበቀ ርቀቱን ጠብቆ በሰላም ማሳለፍ መቻሉ የተሻለ ያደርጋል ብዬ አስባለሁ። የሲዳማና የኦሮሞ አንድነት ያው ከብዙ ዓመታት በፊት ጀምሮ ብቻም ሳይሆን የአንድ አባት ልጆች ናቸው። ሲዳማና ኦሮሞ ምንም ልዩነት የላቸውም፣ ወንድማማቾች ናቸው። በጣም ደስ ብሎ የመጠነው የመጠንበትም አንድነቱን ለመግለጽ ወንድማማችነትን ለመግለጽ ነው እና እዚህ ጋር ደግሞ የባህሉ ድባብ ደስ ይላል። አባገዳዎች አሉ። የሲዳማ የሀገር ሞቶች፣ የሀገር ሽማግሌዎች በተገኙበት አብረን እያሳለፍን ይገኛል። የሆረ ፍንፍኔ የእሬቻ በዓል በሰላም መጠናቀቁን የአዲስ አበባ ምክትል ከንቲባ ወይዘሮ አዳነች አቤቤ ገልጿል። በዓሉ የተከበረው በከፍተኛ የጸጥታ ጥበቃና ቁጥጥር ስር ሲሆን የጸጥታ ኃይሉ በአዲስ አበባ መግቢያ በሮች ላይ ሳይቀር ፍተሻና ቁጥጥር ሲያደርግ መቆየቱ ይታወሳል። በነገው ዕለትም በቢሾፍቱ ከተማ የሆራ ሃርሰዴ እሬቻ በዓል ይከበራል። ለአሜሪካ ድምፅ ፀሐይ ዳምጦለኝ ከአዲስ አበባ። ከአሜሪካ ድምፅ የሚተላለፍላችሁን የቅዳሜ ምሽት ዝግጅት ነው በማዳመጥ ላይ የምትገኙት አድማጮቻችን። ወደ ተከታዩ ርዕሳችን ደግሞ እንለፍ። ግዙፉ የኢትዮጵያ ሐይቅ ጣና በመጤ አረም ምክንያት በሕልውናው ላይ አደጋ ተጋርጧል። እምቦጭ የተባለው ይህ አረም ሃምሳ ሺህ ሄክታር የሚሆነውን የሐይቁን ክፍል የወረረ ሲሆን የአካባቢው ነዋሪዎችና በጎ ፈቃደኞች ሐይቁን ከአረሙ ነፃ ለመውጣት በጉልበትና በማሽኖች እየታገዙ ጥረታቸውን ቀጥለዋል። ከዚህ ባሻገር ደግሞ በግል ምርምር በማድረግ መፍትሄ ያሉትን ይዘው ብቅ ያሉም አሉ። የእፀ ሕይወት እጽዋት ምርምር ማዕከል ባለቤት የሆኑት መርጌታ በላይ አዳሙ አንዱ ናቸው። እሳቸው የቀመሙት መድኃኒት አረሙን ለማጥፋት አቅም እንዳለውና በሚመለከታቸው አካላት እውቅናና ምስክርነት እንደተቸረውም ተናግረዋል። አስቴር ምስጋናው ሙሉ ዘገባውን በመቀጠል ታሰማናለች። መርጌታ በላይ አዳሙ የእጸ ሕይወት እጽዋት ምርምር ማዕከል ባለቤት ናቸው። ባለፈው ዓመት በጣና ሐይቅ ላይ የተከሰተውን የእምቦጭ አረም የሚያጠፋ ባህላዊ መድኃኒት አለይ በማለት ወደ ተለያዩ የመንግስት ተቋማት እንዳመሩና ብዙም ተሰሚነት እንዳላገኙ ይናገራሉ። መስተዳደር ለግብርና ቢሮ ለሁሉም ተቋማት ጉዳዩን አቅርቤ ነበረ። በሩን ምንም የከፈተልኝ አካልም አላገኘውን። እስከዛ ሄጄ ቆምኩኝ። ተስፋ ባለመቁረጥ ወደ ተለያዩ ተቋማት እየሄዱና የምርምር ውጤቱን እያሳዩ አንዳንዶቹም የእውቅና የምስክር ወረቀት እንደሰጧቸው መርጌታ በላይ ያስረዳሉ። ኢትዮጵያ አእምሯዊ ንብረት ጽህፈት ቤት የምስክር ወረቀት ሰጥቶኛል። እንደገና የባህር ዳር አሳ ምርምር ኢንስቲትዩት በውሃው ላይ በአሳዎች ላይ ምንም አይነት ጉዳት እንደማያደርስ አረጋግጦታል። የባህር ዳር ዩኒቨርሲቲ በተግባር አይተው መድረኩን አረጋግጠዋል። ከዚህ አልፎ ራሴ ራሴ ተመራማሪው ራሱ ፈርቸዋለሁኝ። ለምርምር ውጤታቸው እውቅና እንደሰጡ ከተገለጹ ተቋማት አንዱ የኢትዮጵያ አእምሯዊ ንብረት ጽህፈት ቤት ነው። የጽህፈት ቤቱ የፓተንት ክፍል ቡድን መሪ አቶ ጌታቸው ጣፋ የሚከተለውን አስተያየት ሰጥተዋል። አነስተኛ ፈጠራ በሚል ለሳቸውም የሰጠናቸው ከረቋ እጽዋት የሚዘጋጅ የእምቦጫ አረ ማጥፊያ መድኃኒት ነው የሚለው በኢትዮጵያ ደረጃ አዲስነቱን አረጋግጠን ማለት ያው ቼክ የምናደርግባቸው ዘዴዎች ያለ እዛ መሰረት ሰጠናቸዋል። ግን እሳቸው እንዳሉት በሀያ አራት ሰዓት በምናምን የሚለው ሳይሆን ሰባት ቀን እንደዚህ ተደርጎ እንትኖቹም ገላዋቸዋል የሚለው የሪሰርች ዘዴን የተከተለውን ዘዴ ፋይል ውስጥ ዶክመንት ውስጥ ያ እኚህ ሰውዬ ያረጉባቸው ከባህር ዳር ቴክኖሎጂ ኢንስቲትዩት ጋር ምናምን ሰራው ስላለ ምርምሩ የተሰራበት ቦታ ሄደን ቼክ እናደርግ ሀደንድ ማግኘት ማለት ወይም ይሄን ለመብት ማግኘት ሰውዬው በቀጥታ ወደ ስራ ይገባሉ ማለት ሳይሆን፣ ከእኛ በኋላ ይህንን ቼክ የሚያደርገዋል። ፈጠራውን ተግባር ላይ ለማዋል ወደ መድኃኒትን ቁጥጥር ባለስልጣን ወደዛ ነው የሚሄዱት። እነሱ ናቸው ያንን አረጋግጦ ፍቃድ የሚሰጧቸው። ውህዱ ምንድን ነው? ከምን ከምን ነው የተሰራ? ይሄንን ማወቅ አለብን። ሲሉ ማሳየት ፈቃደኛ አልሆኑም። ሰውየው የባለቤትነት መብቱ ስለተጠበቀ ሚስጥርነት ስለሌለው ከዚህ በኋላ ማንዲ ነግራቸው ምንም ችግር የለም። በአማራ ክልል ግብርና ቢሮ የባህር ዳር አሳ ምርምር ዘርፍ አስተባባሪ ዶክተር አላዩ ያለው የባህል መድኃኒቱ በአሳዎች ላይ ለጊዜው ምንም አይነት የጎንዮሽ ጉዳት እንዳላሳየ ይናገራሉ። በክልሉ ግብርና ምርምር ኢንስቲትዩት ትዕዛዝ ነው የመጡት። ሶስቴም፣ መድኃኒቱ ሰጥተናቸው በጊዜው ምንም ጉዳት አልደረሰባቸው በአሳዎቹ ላይ ይሄን አረጋግጠን ሪፖርቱንም ለሳቸው ሰጥተናል። ለሚመለከተው አካልም አሳውቀናል። ስጋው ላይ ምን ችግር አለ? በሪፕሮዳክሽን ላይ ለወደፊት ምን ችግር አለ? ምን ምን የሚሉ ረዘም ያሉ እንትሮች የሚጠይቁ ነገሮች ሊኖሩ ይችላሉ። በህይወታቸው ላይ ግን አንድ አሳ እንኳን አልሞ የባህር ዳር ዩኒቨርሲቲ ቴክኖሎጂ ኢንስቲትዩት የኬሚካል ምህንድስና መምህርና የሶስተኛ ዲግሪ ምርምራቸው በእንቦጭ ላይ ያደረጉት ወይዘሮ ፍትፍት የመለሰ በባህላዊ መድኃኒቱ ላይ ምርምር እንዳደረጉ ይናገራሉ። መድኃኒቱ እንቦጩን እንዳደረቀውም ይናገራሉ። ውህዱ ከምን ከምን እንደተሰራ ግን መርጌታው መና መናገር አልፈለጉም ብለዋል ተመራማሪዋ። እኔ የታዘዝኩት ባለቀኝ ነው። በባህር ዳር ኢንስቲትዩት ኦፍ ቴክኖሎጂ ሳይንቲፊክ ዳይሬክተር ነው፣ በግሌ አይደለም እየሰራው የረዳኋቸው ያለ ተቋሙ ያውቀዋል፣ ተቋሙ ያውቀዋል። በተቋሙ ነው የታዘዝኩት። ከዛ በኋላ እንዲያመጡ አደረግኩ። በራሴ ፖንድ ማለት ነው። ሁለት መቶ ሁለት መቶ ሊትር የሚይዝ ፖንዶች አሉ። ራሴ የሚሰራበት ማለት ነው። እዛ ላይ የተወሰነ ቁጥር ያላቸው እንቦጮችን ጨምሬ እንዲረጩ ተደረገ ሲረጩ ባጆቅ ቀዱና እኔ ሌላ ነገር እንዳይመስላችሁ ኬሚካል እንዳይመስላችሁ፣ ብ ግን ተጠጡት። ከጠጡ በኋላ የእሳቸውን ትራፊ ነው እንቦጭ ያለ ስለዚህ ጠዋቱ ሁለት ሰዓት ተረጨ እስከ አስራ አንድ ሰዓት እያየሁት እየጠወለገ እየጠወለገ ሙሉ ለሙሉ አልደረቀ ነበር። ጠዋት ሀያ አራት ሰዓት ሲሆነው ማለት ነው ሰባ ፐርሰንቱ ደርቆ ምንም ነገር የቀረው ነገር የለም። ሰላሳ ፐርሰንት ግን አልፎ አልፎ ከላይ ቅጠሉ አይደለም ግን እንደዚህ ቦድኑ ስታዩ አላለ ለምለም እንዳለ ሳይ፣ መርጌታ ሙሉ ለሙሉ አላጠፋውም፣ ይንጡና እንደገና ይርጩ። ሁለተኛ ተረጭ ሙሉ ለሙሉ አደረቀው። ከዛ አንድ ምርምር አንዴ አይደለም ሶስቴ ነው ቼክ መደረግ ያለበት መርጌታ ድጋሚ ይርጩት ስላቸው፣ ያለውን በሙሉ አውጥቼ አዲስ አትክልት አዲስ እምቦጭ ጨምሬ ለሁለተኛ ጊዜ ረጩ። አሁንም ለሁለተኛ ጊዜ ዘሳይን ትራይንድ ለሶስተኛ ጊዜ ደግሞ እኔ እስከዛ ድረስ ባይኔ ብቻ ነው የማየው። እኔ ስለ ሁሉ አላቀ ለሶስተኛ ጊዜ ረጩት። ሲረጩት አሁንም በ24 ሰዓት እስከ 7 ፐርሰንት የሚያደርገው ሁለተኛ ሲደገም ደረቅ ቅጠሉን ነው የሚያደርገው፣ ግንዱን ጨርሶ ነው ግንዱን፣ ቅጠሉን፣ ሰሩን እንክት ነው የሚያደርገው። በቃ ሶስቴ ቼክ ማድረጌ ማድረቁን አሳዎችን አፌክት እንዳላደረገ ባይኔ አይቻለሁ። ነገር ግን አስረዋለሁ በውስጡ ምን እንዳለ ፈትሽ ይቃሪን ሰውዬ ፈቃደኛ ከሆኑ እጽዋቱን አብረን ለቅመን አብረን አዘጋጅተን ደረቅን በደረቅ እንደገና የውህዳቸውን በውህድ አድርገን እንደገና ቼክ መደረግ መቻል አለበት። ምስክርነቱን ጎሎሎ ያደረገው ውህዱን ከምን እንደሚሰራ አለማወቁን እኔ ያላወ ውህዱን ቢያሳዩን አብረን ብናዘጋጀው ቼክ ብናደርገው ኢንተርናሽናል የሆነ ፓተንት ራይት ያገኙ ነበር። የባህር ዳር ዩኒቨርሲቲ ቴክኖሎጂ ኢንስቲትዩት ሳይንቲፊክ ዳይሬክተር ዶክተር ሰይፉ አድማሱ በበኩላቸው መድኃኒቱን ውጤታማ ነው ለማለት ጊዜና ብዙ ምርምር ያስፈልገዋል ብለዋል። ችን ብቻ መሰረት አድርጎ በጣም ውጤት እናመጣ ውጤት እንዳለው ተገልጾ ከሆነ እኔ ያን ስህተት ነው ብዙ ዩኒቨርሲቲው እንዳጸደቀ አድርጎ የመውሰድ ነገር አለና ይህ ትለኒ ትክክል አይደለም። ውል ይዘን የእሳቸው ያገኙት ውጤት የእኛ እንደማናደርገው የራሳቸው እንደሆነ በሁለተኛው በሶስተኛው ዲግሪ ተማሪዎችን ይዘን የበለጠ ጥናት ሰርተን ውጤቱ ማሳየት አለብን ሚል በሚል ተማምነን ውል ያዘጋጀን ባለንበት ኮቪድ መጣ። ፖሊስ ሲመጣ እሳቸው ወደ አዲስ አበባ ሄዱ። ለመገናኘት ሞክረን ነበር፣ በስልክ በኢሜይል ልከልላቸው። በአይኔ አዲስ አበባ ከሌላ ተቋም ጋር ለመስራት እየሞከርኩ ነው፣ ስመለስ እንግዲህ ከእናንተ ጋር መሰራለ የሚል መልስ ነበር ሲሰጥ የነበረውና ከወይዘሮ ፍስቴ ጋር በነበረኝ ቆይታ ደግሞ አንድም ጥናት ሶስት ጊዜ መሞከር አለበት የሚለውን ሶስት ጊዜ ነው የሞከርኩት ነው ያሉት። ትንሽዬ ልንለው እንችላለን። ያየ ነው ምንድን ነው? ሲደርቅ ብቻ ነው ያየ ነው ውስጥ ያለው ይዘት ምንድን ነው? ሌላ ተጽዕኖ ሌሎች ነገሮች ላይ ሊያመጣ ይችላል ወይ? በምን ዶዝ እና በምን መጠን ነው መጨመር፣ በተለያየ መጠን መሞከር አለበት። በመርጌታውን ለሁለሁለፔን የሰጠ ነው። የእናንተ ስጋት እምቦጩን ቢያደርቀውም ከብዝሃ ሕይወት ጋር ያለውን የሚያመጣውን የጎንዮሽ ጉዳት በማየት ነው። ግን አሁን አሳ ምርምር ላይ ሄጅ ነበረ እና ምንም አይነት የጎንዮሽ ጉዳት አላሳየም፣ ባሳዎች ላይ ብሎ የምርምር ውጤቱን ሰጥቷል። አሳ ምርምር በምን በምን ያህል መጠን ነው ጥልቅ ምርምር ተካሂዱ ነው ወይ? አንድ ምርምር ግን ውጤታማ ነው ለማለት ምን ያህል ጊዜ ይወስዳል? እያልኩሻለት አያጠፋም፣ የማይጠቅም ነገር ነው ማለትም አልችልም። ያንንም እያልኩ አይደለም። ግን ገና ነው ነው። በቃ የተለያዩ ምርምሮች ውጤቶችን ማለፍ አለበት። እንቦጭን ለማጥፋት በመንግስት የተቋቋመው የጣና ሀይቅና ሌሎች የውሃ አካላት ልማትና ጥበቃ መስሪያ ቤት ኃላፊ ዶክተር አያሌ ወንዴ ደግሞ የመርጌታውን ምርምር ውጤት የሚከታተል የምሁራን ስብስብ እንደነበር አስታውሰዋል። ከባህር ዳር ዩኒቨርሲቲ፣ ከአባይ ተፋሰስ፣ ከግብርና ቢሮ፣ ከአካባቢ ጥበቃና ከጣና ሐይቅና ሌሎች የውሃ አካላት ልማትና ጥበቃ መስሪያ ቤት የተውጣጣ ይኸው ቡድን የዛሬ ዓመት ገደማ ባደረገው ግምገማ መድሃኒቱ ውጤት እንዳላመጣ ገልጾ ነበር ይላሉ። በዚህም ኬሚካል ባዘጋጅ በመጠኑ መሰረት የሙከራ ኩሬዎች በማዘጋጀት የጎንዮች ጉዳት አለመኖሩን መኖሩን በውሃ ጥራት ላይ ያለው ተጽዕኖ መኖር አለመኖሩን፣ ኬሚካል አረሙን ለማጥፋት ያለው አቅም ደረጃ፣ እነዚህ ናቸው የተሞከሩ። ስለዚህ በዚህ ደረጃ ሪፖርቱ የሚያሳየው ምንድን ነው? በአሳዎች ላይ የከፋ ጉዳት ባያስከትልም ይላል። በቅጠለ ሰፋፊ ተክሎች፣ በጥቃቅን እንስሳት ላይ ጉዳት ማስከተሉን አረጋግጠዋል። በውሃው ጥራት ላይ ፓራሜትሮች አሉ። ፒኤች የሚባለውን ማውረዱን ሶስተኛ፣ አረሙ የመግደል አቅሙ አነስተኛ፣ አራተኛ ደግሞ ከወራት በኋላ እንደገና የማቆጥቆጥ ባህሪ ማሳየቱ፣ ይሄ ነው በደንብ በዝርዝር አመላክተዋል። ለመርጌታ በላይ የምርምር ውጤት እውቅና የሰጡትም ተቋማት ሳይሆኑ በተቋማት ውስጥ የሚሰሩ ግለሰቦች ናቸው ይላሉ ዶክተር አያሌ ወንዴ። ሌሎቹ አረጋግጠውላቸዋል የሚባል በርካታ ምሁራን አሉ። በኢትዮጵያ ውስጥ ምሁራን የራሳቸውን ፐርሴፕሽን፣ እኔ እንደ ተመራማሪ የራሴን አመለካከት የራሴን አመለካከት ማስቀመጥ ይችላል። ይሄን ያስቀመጥኩን አመለካከት ተቋማዊ ማድረግ አለብኝ። ባህር ዳር ዩኒቨርሲቲ በተቋም ደረጃ ከኛ ጋር ነው እየሰራ ያለው። ስለዚህ ከፖሊ የሰጠችው የራሷን እይታ ነው። ያን እይታዋን ወደ ተቋማዊ ያልቀየረችው አሳ ምርምርም አለ እዚህ አባለኛ አባል ተቋማዊ ያላደረገው መጀመሪያ ሲሰጥ ያኛው ሌላኛው ተቋማዊ እስካልሆነ ድረስ በተቋም ደረጃ ግለጹ ብለን ደብዳቤ ጽፈናል። ይሄ ኮፒ ተደርጎላቸዋል። ምላሽ የሰጡ የለም ምክንያቱም እርግጠኞች ስላልሆኑ ማለት ነው። የደብረ ማርቆስ ዩኒቨርሲቲ የምርምርና ማህበረሰብ አገልግሎት ምክትል ፕሬዚዳንት ሲስተር ገነት ደጉ እንደገለጹት ደግሞ መርጌታው እንቦጭን ያጠፋል ብለው ያመጡት ባህላዊ መድኃኒት ለመመርመር አምስት አባላት ያሉት ኮሚቴ ተቋቁሞ እንደነበር የምርምር ውጤቱም ውጤታማ እንዳልሆነ በሪፖርት ማቅረባቸውን ይናገራሉ ቦታው ላይ ድረስ ተሄዶ እንዲሞከር ባለሙያ ዋቅረን ትራንስፖርት ሁሉን እናዘጋጅተን እሳቸውን ባሉበት ተሄደ ማክሰኝት ላይ መድኃኒቱና በውጪ በፖንድ ላይ ተደርጎ ተሞከረ እና በሀያ አራት ሰዓት ነው የሚጠፋው ስላሉ ተጠብቆ ሌሊቱን በሙሉ አድሮ በመጋታው ነው እንግዲህ ሪዛልት የሚሰበሰበው ማለት ነው ምርም የምርምር ውጤቱ ማለት ነው። እና በዛን ሰዓት እሳቸው ሳያድሩ ውጤቱንም ሳያዩ በቦታው የሄደው ቲም ጥለው ወደ ባህር ዳር መጡ። በኋላ ቲሙ ተመልሰው ሪፖርት ጽፏል። ይሄን ሶፍት ኮፒውም አለን ለሚፈልግ ሚዲያ ማቅረብ እንችላለን። እና እሳቸው ጥለው መጡ ባህር ዳር ስላለብኝ ብለው ማለት ነው። ከዛ በኋላ እንደ ተቋም በማመልከቻ ስለጠየቁን እንደ ተቋም የምርምር ውጤቱን ሪፖርት መጥተው ይውሰዱ ብለን በተደጋጋሚ ጊዜ ደወልንላቸው። ሊመጡ አልቻሉም። ተሻሽሎ ሊሆን ይችላል እንግዲህ ምርምራቸው። በዛን ሰዓት ግን በነበረው እኛ በሞከር ነው፣ ግን የሚያጠፋ አይደለም ቅጠሎቹ ትንሽ ጠቆር ጠቆር ከማለት በሳይንሳዊ ዘዴ ሪፖርቱ የተጠናከረ አለን እና ከዛ ውጭ የሚያጠፋ አይነት ሆኖ አልተገኘም። ሁለቱ የስራ ኃላፊዎች ለመርጌታ በላይ ያቀረቡት ጥሪም አለ በቅርቡ የተሻሻለ የምርምር ውጤት ካላቸው የተቋሞቻቸው በሮች ክፍት ናቸው የሚል ነው። እድላለን አሁን ቢሆን ለመሞከር ዝግ አይደለም። አሁን ተገፋን ምናም የሚሉ አካሎች ያለሁን ይምጡ፣ ና ይሞክሩ። ግን ውጤታማ ካልሆነ ሀብት አናፈስም ባለሙያ ተመድቦላቸው እነዛ አሁን የዘገቡት ሚዲያዎች ባሉበት ይሞከር እና እውነተኛነቱ ይረጋገጥ ነው። በጣና ሀይቅ ላይ የተከሰተው የእንቦጭ አረም ዘጠኝ አመታትን አስቆጥራል። በመፍትሄው ላይ ግን አሁንም የተደረሰበት ድምዳሜ የለም። ባህላዊና ዘመናዊ አካሄዶችም ሳይታረቁ ቀጥሏል። እንቦጭ በአሁኑ ሰዓት የሀገሪቱን ትልቅ ሀይቅ ዘጠኝ መቶ ሄክታር አካባቢ መሸፈኑን በቅርቡ እየወጡ ያሉ መረጃዎች አመላክተዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህርዳር። ዌብሳይታችን አምሃሪክ ቪኦኤ ኒውስ ዳት ካም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ማግኘት ይቻላል። በትዊተር ሃሽታግ ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። ለሞባይል ስልኮቻችሁ ታብሌቶቻችሁና መሰል መሳሪያዎቻችሁ የቪኦኤን መተግበሪያ ወይንም አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። አየር ላይ በአጭር ሞገድ በ22 በ25ና በ31 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ እንገኛለን። እያስተናገድኳችሁ የሚገኘው ሀብታሙ ስዩም ነኝ። ተከታዩ የሙዚቃ ቃና ነው። ቅዳሜን አድማቂ ዝግጅቱን አቀናብሮ ደስታ ላይ መኮንን እየተጠባበቃችሁ ነው። ሰላም ሰላም ሰላም። ጤና ይስጥልኝ የተከበራቸው የሙዚቃ ቀና አድማጮች በያላችሁበት የክብር ሰላምታ ታ ይድረሳችሁ። በዛሬው የሙዚቃ ቀና ፕሮግራም የተመረጡ ለጆሮ የሚስማሙ ልዩ ልዩ ዜማዎችን ይዤላችሁ ቀርብ ያለው መልካም ቆይታ ከሙዚቃ ቀና ጋር እንዲሆንላችሁ እየተመኘሁ የምሽት ፕሮግራማችንን የምንጀምረው ኖህ ጋይዳንስ በተሰኘው ዜማ ይሆናል። ድምፃዊ ክሪስ ብራውን ከድሬክ ጋር Been so long for me so cheap and your flex so D sex so you got it girl you got it Hey you got it girl you got it. Yeah pretty little thing you got a bag and now you buying you just took it off the line on my mileage why you come around and now they silent? Through the Cooper 17, no guidance. You be staying low, but you know what the price is. Ain't never got you, know it, being modest. Popping shit, but only cause you know you popping, yeah. You got it, girl, you got it. Ay. You got it, girl, you got it. Get around cause I like to move freely. But you can lock it down. I can tell by how you train. I seen how you did, homeboy. So please take it. ውን ከድሬክ ጋር በመሆን ኖ ጋይዳንስ እያሉ የተጫወቱትን ዜማ ነበር እያደመጥ ነው። በመቀጠል የምናደምጠው ደግሞ ቆየት ያለውን የሌዲ ጋጋን ዜማ ይሆናል። የዜማው ርዕስ ባድ ሮማንስ። ሌዲ ጋጋ እንደ አውሮፓውያን አቆጣጠር በ2009 በገበያ ላይ ከዋለችው ዘ ፌም ማንስተር ከተሰኘው ሶስተኛዋ የስቱዲዮ አልበም ውስጥ ባድ ሮማንስ የተሰኘውን ዜማዋን ነበር ያደመጥነው። በመቀጠልም እንደዚሁ ቆየት ወዳለ ዜማ ላቆያችሁና ላቭ ኢዝ አ ዋንደርፉል ቲንግ ይለናል ማይክል ቦልቶን። እንደ አውሮፓውያን አቆጣጠር በ1991 ዓመት በገበያ ላይ ከዋለው ታይም ላቭ ኤን ተንደርነስ ከተሰኘው የማይክል ቦልተን ሰባተኛ የስቱዲዮ አልበም ውስጥ ላቭ ኢዘ ወንደርፉል ቲንግ የተሰኘውን ዜማውን ነበር ያደመጥ ነው ኒው ጀርሲ ከነቲከት የተወለደው ማይክል ቦልተን አሁንም ድረስ ዜማዎቹ እጅጉን እንደተወደዱለት ነው። በመቀጠል የምናደምጠው ደግሞ የኬሊ ክላርክሰንን ስትሮንገር የተሰኘውን ተወዳጅ ዜማዋን ይሆናል። And kill you makes you strong. Sayingon, yeah, Kelly Clarkson and Zemana Peri. I remember that now. But West Kay Jimmy Fox guy. i am Gold Digger, I'llural. She take my money when I'm in need. Yes, she's a trifling friend indeed. Oh, she's a gold digger. Way over town, that digs on me. Now I she a gold digger, but she ain't messing with no broke. She messing with no broke. girl, girl, need a bomb at a beauty salon with a baby time, under her underarm, she said I can tell you rock, I could tell by your charm boss girls, you gotta flock, I can tell by your charm and your arm, but I'm looking for the one, have you seen her? My psychic told me she have a a** like Serena Trina, Gina, for Lopez four kids, and I gotta take all they back to show this, okay get your kids, but then they got their friends I put up in the bins, they all got a bin, we all went to den and then I had to pay, if you feel with this girl, then you better be paid, you know why? Take too much to touch her. From what I heard, she got a baby my buster. My best friend said she used to f with Usher. I don't care what none of y'all say, I still love her. Now I ain't saying she a gold digger. Uh, but she ain't messing with no broke broke. Uh, now I ain't saying she a gold digger. Uh, but she ain't messin' with no broke broke. Uh, no bro, bro. uh, no bro, bro. uh, get down, girl, go ahead, get down. She got one of your kids, got you for 18 years. I know somebody paying child support for one of his kids. His baby mama car crib is bigger than his. You will see him on TV any given Sunday. Win a Super Bowl and drive off in a Hyundai. She was supposed to buy your shorty Tyco with your money. She went to the doctor they got LiPo with your money. She walk around looking like Michael with your money. Shoulda got that insured Geico for your money. money. If you ain't no punk, holla, we want free Want yeah. It's something that you need to have. And when she leave, she gon' leave with half. 18 years, 18 years, and on her 18th birthday he found out it wasn't his. Now I ain't saying she a gold digger, uh, but she ain't messin' with no broke broke. Uh, now I ain't saying she a gold digger, uh, but she ain't messin' with no broke broke. Get down, girl, gon' head, get down. Uh, get down, girl, gon' head, get down. You don't wanna do the smoke, but he can't buy. You go out to eat, he can't pay, y'all can't leave. His dishes in the back, you gotta roll up your sleeves. But, while y'all watching, watch him. He to make it to a beans out of that toxin. He got that ambition, baby. Look at his eyes. This week he mopping floors, yeah. next week is the prize. Yeah. So, yeah. stick by his side. I know his dude's ballin', yeah, ball in the air, that's nice. And they going to keep calling and trying, but you stay right, girl. And when you get on, he leave your for a white girl. Later registration. Kat sanyok Kanye West tulatni studio albumost. Gold digger, sanyon zemai honna periádament. A bróti tizjogut Jamie Foxx no. Behamakat adam to Girl on fire, sanyon ye Alicia kissin zemai honar. Spirit of marilyn, calling me audibly. Boiling, she said that she would never leave. Continue to torture me, telling me to come with her. Underneath my comforter, and she brought a gun with her. Pills and some rum with her. Took me on the balcony, telling me to jump with her. Yeah, I'm in the ghost, but I ain't. I'm doing stunts with her I ain't trying to be that I just wanna see that But I got them Aggie Cause I win the gold like Gabby She's just a girl and she's on fire Keep resting me, do it to the death of me X in the box, cause ain't nobody checking me ጋርልስ ኦን ፋይር የተሰኘውን የአሊሻ ኪስን ዜማ ነበር ያደመጥነው። ኒኪ ሚናጅ ነበረች ራፕ በማቀንቀን እየተባበረቻት። የተከበራቸው የሙዚቃ ቀን አድማጮች፣ ለዛሬ የተመደበልኝ ሰዓት እየተገባደደ ነው። አብራችሁ ስለቆያችሁ እያመሰገንኩኝ ለዛሬ መሰናበታችሁ ኤሚነም ዌን አይም ጎን እያለ በሚጫወተው የራፕ ዜማ ይሆናል። ሳምንት እንገናኛለን። እስከ ሳምንት በሰላም በፍቅርና በጤናን ሰንበት። ደሳለኝ መኮንን ነኝ በእኔ በኩል ቻው long words i guess have you ever loved someone so much you giving given on for not the expression no literally giving on for when they know that your heart and you know you are their armor and you will destroy anyone who would try to harm her. but what happens when karma turns right around to bite you and everything you stand for turns on you to spite you what happens when you become the main source of a pain daddy look what i made dad's gotta go a plane, Daddy, where's mommy? I can't find mommy, where is she? I don't know, go play. Haley, baby. Your daddy's busy. Daddy's writing the song. The song ain't gonna write itself. i give you one underdog, and you gotta swing by yourself. Then turn right around in that song and tell her you love her. And put hands on her mother who's a spitting image of her. That slim shady, yeah, baby. Slim shady's crazy. Shady made me, but tonight, shady's rock about baby. And huh. when I'm gone, just carry on, don't go Rejoice every time you hear the sound of my voice, just know that I'm looking down on you smiling, and not it not feel it bang. so baby don't feel no pain, just smile back, and when I'm gone, just carry on, don't mourn, rejoice every time you hear the sound of my voice, just know that I'm looking down on you smiling, and not it not feel it thing, so baby don't የተከበራችሁ አድማጮቻችን ለምሽቱ ያሰናዳናቸው ዝግጅቶች እነዚህ ነበሩ። የመርሃ ግብሩ አቀናባሪ ብርሃን ኃይሉ ነበረች። ትዝታ ብላቸው ደግሞ የመርሃ ግብሩ ዋና አዘጋጅ ናት። ሃብታሙ ስዮም ሳስተናግዳችሁ አምሽቻለሁ። የቸር ምሽት ይሁንላችሁ። በሰላም ደሩ።